The Voice of America. ኮቪድ-19ን ለመከላከል የተቀመጡ ቅድመ ሁኔታዎችን በሶስት ሳምንታት ውስጥ የሚያሟሉ ትምህርት ቤቶች ከጥቅምት ዘጠኝ እስከ ጥቅምት ሰላሳ ሁለት ሺህ አስራ ሶስት ባለው ጊዜ እንደሚከፈቱ የኢትዮጵያ መንግስት አስታውቋል። ቅድመ ሁኔታዎችን የማያሟሉ ትምህርት ቤቶች ግን ሊከፈቱ እንደማይችሉ የትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር ሀረጓ ማሞ ለአሜሪካ ድምጽ አብራርተዋል። እስክንድር ፍሬው ተከታዩን ልኳል። ከትምህርት ሚኒስቴር የተገኘው መረጃ እንደሚያሳየው በሀገሪቱ የሚገኙ ትምህርት ቤቶች በመጪው ጥቅምት ወር ይከፈታሉ። የሚከፈቱት ግን በሶስት ዙር መሆኑን ነው ሚኒስቴሩ ያስታወቀው። በዚህም መሰረት በገጠር ወረዳና ቀበሌ ከተሞች የሚገኙ ትምህርት ቤቶች በመጀመሪያው ዙር ጥቅምት ዘጠኝ ቀን እንደሚከፈቱ ጠቁሟል። በሁሉም የዞንና የክልል ከተሞች የሚገኙ ትምህርት ቤቶች ደግሞ በሁለተኛ ዙር ጥቅምት 16 2013 እንደሚከፈቱ ሚኒስቴሩ አመልክቷል። ትምህርት ሚኒስቴር እንዳመለከተው በአዲስ አበባና በኦሮሚያ ልዩ ዞን የሚገኙ ትምህርት ቤቶች የሚከፈቱት ደግሞ በሶስተኛ ዙር ጥቅምት 30 2013 ዓ ም ነው። ሆኖም ትምህርት ቤቶቹ የሚከፈቱት ኮቪድ-19ን ለመከላከል የሚያስችሉ ቅድመ ሁኔታዎችን ሲያሟሉ ብቻ መሆኑን የትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር ሀረጓ ማሞ ለአሜሪካ ድምፅ አብራርተዋል ሉ ይችላሉ። ደግሞም ላ- ላያሟሉ ላይሟሉ ይችላሉ ተብሎን ብቻ ሳይሆን ሁሉም የክልል ትምህርት ቢሮ እንዲሁም በየክልሉ ያለ አመራርና የትምህርት ማህበረሰቡም ትምህርት ቤቱ እንዲከፈት ከማድረግ አንጻር የቅድመ ሁኔታዎቹን የማሟላት ስራ በትብብር መሰራት መቻል አለበት ማለት ነው። አሁን ህብረተሰቡም ኃላፊነት አለበት ማለት ነው። እዚህ ጋር የትምህርት ዘርፉ ብቻ ሳይሆን ሌላውም ባለድርሻ አካል፣ በተለይ ደግሞ የተማሪ ወላጅ ህብረት እንዲሁም ደግሞ የመምህራን ማህበር በተመሳሳይ ጤና ተቋማትን ጭምር አብረው ከትምህርት ማህበረሰቡ ጋር በመሆን ትምህርት ቤቶቹ እንዲከፈቱ ሊያደርጉ የሚችሉ ቅድመ ሁኔታዎቹን የማሟላት ስራ አብሮ ጋራ መከናወን ይጠበቅበታል ማለት ነው እና እነዚህም የሚያከናውኑ ትምህርት ቤቶች ካሉ በተቀመጠው ምክረ ሀሳብ መሰረት የሚከናወን ይሆናል። ሆኖም ግን ቅድመ ሁኔታውን የማያሟላ ትምህርት ቤት ካለ በቀጣይ የተለያዩ አደረጃጀቶች ተፈጥረው ወደ መሬትም ወርደው የመከታተልና የመገምገም ሁኔታ ሁኔታም ይከናወናል። በዚህ መሰረት ቅድመ ሁኔታውን ያላሟላ ትምህርት ቤት የመከፈት እድሉ በጣም የምንምን ይሆናል ማለት ነው። ዛሬ በምክትል ጠቅላይ ሚኒስትር ደመቀ መኮንን የተመራ ስብሰባ በጠቅላይ ሚኒስትር ጽሕፈት ቤት መካሄዱን ሰምተናል። እነዚህ ቀኖች የተቀመጡት ከዛ ስብሰባ በኋላ ነው። በዛው ስብሰባው ላይም ቀርቧል። በተለይ ከዛ ከዚህ ከዛሬ ቀን በፊት ለሁለት ቀናት በተደረገው ውይይት ከክልል የእኛ ሚኒስትሪ ውይይት አካሂዷል። ውይይትም ሲያካሄድ ክልሎች ያሉበትን ሁኔታ ነባራዊ ሁኔታ ምን እንደሚመስል በየክልሉ ያሉ ትምህርት ቤቶች ምን ምን ነገሮች እየተከናወንላቸው እንዳለ ምጭና ሪፖርት አቅርበዋል። ሁሉም ክልሎች በተስማሙበት መሰረት ነው እንግዲህ የተቀመጡት ቀናቶች፣ ምክር ሀሳቡ ማለት ነው ምክር ሀሳቡ። ስለዚህ እሱን ምክር ሀሳብ፣ አዎ እሱን ምክር ሀሳብ የቀር ምክር ሀሳቡን ይዘን ነው በምክትል ጠቅላይ ሚኒስትሩ መድረክ መሪነት አማካኝነት ገብተን ውይይት ያደረግ ነው። እዛም ላይ የተቀመጠው ምንድን ነው ከቀናቶቹ ባሻገር በተለይ ቅድመ ሁኔታዎቹ የግድ መሟላት መቻል አለባቸው ነው። ቅድመ ሁኔታዎቹ ቅድም ከላይ እየገለጽኩልህን ማለት ነው። የአንድ ትምህርት ቤት ቫይረሱን እንዳይሰራጭ ወይም ደግሞ ቫይረሱን ከመከላከል አንጻር ሊያደርጋቸው እንዲገባቸው ዋና ዋና ተግባራትን ማሟላቱ መረጋገጥ አለበት በቅድሚያ ማለት ነው። በተለይ በተከታታይ ከዚህ በኋላ ለሶስት ሳምንት ያክል እና ለአራት ሳምንት ያክል እያንዳንዱ ትምህርት ቤት ትምህርት ቤቱን ለማስከፈት የሚያስችለውን ቅድመ ሁኔታ የማሟላት ተግባር ላይ መጠመድ መቻል አለበት። ይህም የሚሆነው ደግሞ የክልል ከፍተኛ አመራሩ እንዲሁም የትምህርት ዘርፍ አካሉ እንዲሁም ደግሞ የጤና ባለሙያዎች እና የተማሪ ወላጆች፣ ተማሪዎች እና የሚመለከተው አካል በሙሉ እዚህ ላይ ርብርብ አድርጎ እያንዳንዱ ትምህርት ቤት ቅድመ ሁኔታውን ሊያሟላ የሚችልበትን ግራውንድ መፍጠር ይጠበቅበታል። የሚል ሀሳብ ላይ ነው እንግዲህ ተወያይተን የወጣ ነው ማለት ነው። የመጨረሻ ጥያቄ ላርገው። ሶስት ዙር እንግዲህ ከገጠር ይጀመራል። ገጠር ካሉ ትምህርት ቤቶችና በወረዳዎች ካሉ ከዛ ወደ ዞን ይመጣል። ከዛ ወደ ትልልቅ ከተሞች ይመጣል። ይሄ ምንም ታሳቢ ያደረገ ነው ይሄ ምንን ታሳቢ ያደረገ ነው? በተለይ የቫይረሱ ስርጭት ቁጥሩ በርከት ብሎ የተገኘበት አካባቢ ላይ ወደ መጨረሻው ነው የተደረገው። ወደ ጥቅምት ሰላሳ አካባቢ ላይ ነው። ገጠር አካባቢ ላይ ቁጥሩ ያን ያህል እንግዲህ የጤና ጥበቃ መረጃ በሚያመለክተው መሰረት ቫይረሱ በስፋት የማይታይባቸው አካባቢ ትምህርት ቤቶችን ከወዲሁ የመክፈት ስራ ብንሰራ የሚል ሀሳብ መነሻም ተይዞ ነው የቀኖቹ ገደብ በዚህ መልክ የተቀመጠው። እንደየ ትምህርት ቤቶቹ ነባራዊ ሁኔታ ትምህርት በፈረቃና አንድ ቀን በመዝለል ሊያስተምሩ እንደሚችሉም ትምህርት ሚኒስቴር አመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ